የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ኅዳር 29 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ። የፌዴራል ፖሊስ የሚኒስቴር መስሪያ ቤቱን የግንኙነት ኃላፊ አቶ ደቻሳ ጉርሙን የሰማቻቸው ዝርዝር ጉዳዩ በምሽቱ ይደመጣል። ያን ኢትዮጵያን ዳያስፖራ ፕሮፌሽናልስ ናቸው። እዚያ ይሄዳሉ። በስድስት ወር ከኢትዮጵያን ድርጅት ይሰራል። በዛ በኩል ትሬኒንግ እናደርጋለን። ረዳኤት ተከስተን ነው የሰማችኋት። በውጭ ሀገራትና ኢትዮጵያ ውስጥ በሚኖሩ ወጣቶች መካከል ድልድይ ሆኖ በማገልገል ላይ ያለ መርሃ ግብር መስራች ናት። አብራን ታመሻለች። ተጨማሪ ዘገባዎች ከሳምንታዊው የጋቢና ስፖርት ሰዓት ጋር በቀጣይ ግማሽ ሰዓት ውስጥ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመውነን። አብራችሁን ስለምታመሹ እናመሰግናለን። በመቀጠል ኤደን የዓለምን ውሎ የሚያስቃኙ አጫጭር ዜናዎችን ታካፍለናለች። ከዜናዎቹ ጋር ተመልሰን ወደ እናንተ መተናል። የደቡብ ሱዳን የሽግግር ምክር ቤት አፈ ጉባኤ አንቶኒ ሊኖ ማካና ስልጣናቸውን ለቀቁ። በፓርቲያቸው አባላት ልቀቁ ተብለው መሆኑንም አስታውቀዋል። ማካና የተሰናበቱት ትላንትና ጁባ ውስጥ በተካሄደው የገዢው የሱዳን ህዝብ ነጻ አውጪ ንቅናቄ ስብሰባ ላይ መሆኑ ነው የተገለጠው። እርሶ ፕሬዚዳንት ሳልቫኪር በመልእክተኞች በኩል በላኩልኝ ማሳሰቢያ ልቀቅ ብለውኛል። ስለዚህ በትህትናና በአክብሮት መልቀቄን አስገብቻለሁ ሲሉ አፈ ጉባኤው ንግግር አድርገዋል። አፈ ጉባኤውን የፓርቲያቸው አባላት ባለፈው ህዳር ወር ይልቀቁ አለዚያ ድምጽ ሰጥተን እናስለቅቆታለን ቢሏቸው አሸፈሬን ብለው ነበር። ማካና የህዝብ ገንዘብ መዝብረዋል፣ ከባንክ አራት መቶ ሚሊዮን ዶላር ብድር በህጉ መሰረት በምክር ቤት ይሁንታ ሳያገኙ ወስደዋል ተብለው በምክር ቤቱ አባላቶች ተወንጅሏል። እሳቸውም አላደረግኩም፣ እንደውም በስም ማጥፋት እከስሳለሁ ሲሉ ሰንብተዋል። የመንግስት ገንዘብ ከመመዝገብ በእርጋት ያይዞ በኬንያ በህገ ወጥ መንገድ የተገኘውን ገንዘብ በህጋዊ አካል ሽፋን ማንቀሳቀስ በመሳሰሉ ወንጀሎች የተከሰሱት የኬንያ ናይሮቢ ወረዳ አስተዳዳሪ ወንጀል አልፈጸምኩም ሲሉ ለፍርድ ቤት ቃላቸውን ሰጥተዋል። ማይክ ጊድ ጊዲዮን ሙቡምቢ ዛሬ ናይሮቢ ላይ ጸረ ሙስና ፍርድ ቤት ቀርበዋል። ሙቡቪ የፕሬዚዳንት ኡሁሩ ኬንያታ ኢዮቤልዩ ፓርቲ አባል ናቸው። በዝነጣቸው ከመታወቃቸው ብዛት በሲዋሂሊ ሶንኮ ወይም ሀፍታሙ በሚል ቅጽል ስም የሚታወቁት አገረ ገዥው ውድ ወርቆችና አልማዞችን በመጠቀም ያጌጣሉ። ኤኤፍፒ እንደዘገበው የወርቅ ጫማም ያደርጋሉ። ብዛት ያላቸው የወርቅ ቀለም ያላቸው መኪናዎችም ባለቤት ናቸው። ታዲያ ባለስልጣኑ ራሳቸውን ለድሃ ተቆርቋሪ አድርገው ስለሚያቀርቡ በናይሮቢ ድሃ አካባቢዎች በሚኖሩት ዘንድ ድጋፍ አላቸው። ደጋፊዎቻቸው ሰልፍ ይወጡላቸው ይሆናል ተብሎ በመጠርጠሩ ዛሬ ፍርድ ቤቱ በከፍተኛ የጸጥታ ኃይል ሲጠበቅ እንደነበረ ታውቋል። ባለፈው አርብ ፍሎሪዳ ፔንሰልኮላ በሚገኘው የባህርና አየር ኃይል የጦር ሰፈር ተኩስ ተከፍቶ ግድያ የፈጸመው መሐመድ አልሻርማኒ የሚባል የሳዑዲ አረቢያ የአየር ኃይል መኮንን መሆኑን የፌዴራል ምርመራ ቢሮ አረጋገጠ። የ ሀያ አንድ አመቱ መሐመድ በጥር ሰፈሩ በሚገኘው የባህር ኃይል አቪዬሽን ትምህርት ቤቱ እዝ ተማሪም እንደሆነም ተገልጿል። በትምህርት ቤቱ በከፈተው ተኩስ ሶስት ተማሪዎችን ገሉ፣ ሌሎች ስምንት ሰዎችን አቁስሏል። ሶስቱ ህይወታቸውን ያጡት አጥቂዎችን ማስቆም ሲሞክሩ እንደነበረና በዚያም የብዙዎችን ህይወት ማትረፋቸውም ባለስልጣናት ገልጸዋል። አጥቂው ድርጊቱን ለመፈጸም በምን እንደተነሳሳ ምርመራ መቀጠሉን ነው ኤፍቢአይ የገለጸው። የኤፍቢአይ መኮንን ሪቼል ሮሃስ ሲያስረዱ ተክሱን የከፈተበት ምክንያትና፣ ወደዚያም ከማምራቱ በፊት ስለነበረው እንቅስቃሴ በተመለከተ ብዙ ሪፖርቶች እየተዘዋወሩ ነው። ምን እንዳነሳሳው አጥብቀን ክትትል እያደረግን መሆናችንንም ላስታውቃችሁ እፈልጋለሁ ብለዋል። በመጨረሻም እንደ ኤሮፓውያን አቆጣጠር ከሁለት ከ205 ዓ.ም ጀምሮ በየአመቱ የሚካሄደው የሲኤንኤን ሂሮስ የዘንድሮ 2019 አሸናፊ ኢትዮጵያዊቷ ፍሬዌኒ መብርሃት ሆናለች። ወደ ዘጠና ስምንት በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንትን የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችል የሚለውን መቀረፍ አለበት በቃ ያደረጉ በፈረንጅ እስከ ሁለት ሺህ አምስት ጀምረ ጥናት ጀመርክኛል። ስለዚህ እኔም ማስበው ያለሁትም ታቂዜ ከመልሶ ጥቅም ላይ ጀሚው ነገር ግን ለሴቷ ና ፕሮቴክሽን ሰጥቷል። በቃ ተትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ ታሳቢ አድርጌ በሳይንስና ቴክኖሎጂ ፓተንት አብልቼ የጀመርኩት ማለት ነው። ፍሮዌኒ በድጋሚ በጥቅም ላይ መዋል የሚችሉ የሴቶች የንጽህና መጠበቂያዎችን ለገጠር ሴት ተማሪዎች ለማዳረስ እና ከሴቶች ወራ በዋጋ ተያይዘው ያሉ አሉታዊ አመለካከቶችን ለመቀየር እያበረከተችው ላለችው አስተዋጽኦ የአንድ መቶ አስር ሺህ ዶላር እና ከአን ኤንድበርግ ፋውንዴሽን ነጻ የሊደርሺፕ ወይም የአመራር የስልጠና እድል ሽልማትን ተቀብላለች። የሴ ሲኤንኤን ይህን እውቅና እንዳገኝ ስለረዳኝ በጣም አመሰግናለሁ። ምን ማለት እንዳለብኝ እንኳን አላውቅም። ይሄ ለሁሉም ልጃገረዶችና ሴቶች የተሰጠ ነው። ክብር ለሁሉም። በመጨረሻም የወር አበባ ይሄ ቦታና ክብር ተሰጥቶታል። በጣም አመሰግናለሁ። ይሄ ሰዓት የኔ ጊዜ ብቻ ሳይሆን ለሁሉም ሴቶች የተሰጠ ነው። በአለም ዙሪያም ለረዥም ጊዜ ስለ ወር አበባ አላወራንም ነበር ሲኤንኤን ለዚህ ጉዳይ ድምፅ ስለሆነና ሁላችንም ጮክ ብለን እንድንሰማ ስላደረገንም አመሰግ እናለው ክብር ለሁሉም ስትል በፕሮግራሙ ላይ ደስታዋን ገልጻለች። የኢትዮጵያ የኢትዮጵያ ፕሬዚዳንት ክብርት ሳህለ ወርቅ ዘውዴ እና ጠቅላይ ሚኒስትር አብይ አህመድም ለፍሬኒ የእንኳን ደሳለች መግለጫ መልእክታቸውን አድርሰዋል። አድማጮች ለሰዓቱ ያዝንላቸው አጫጨው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን ቆዩ። ጋቢና ቪኦኤ መደመጡን ይቀጥላል ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን ወደ ቀዳሚው ዘገባ ስንሻገር በጎንደር ዩኒቨርስቲ ውስጥ የአንድ ተማሪ ህይወት ማለፉ ተሰምተዋል ፖሊስ ስለ ተማሪው አሟሟት እያጣራ እንደሆነም ተናግረዋል አስቴር ምስጋናው ዝርዝር አላት ትላንት ጠዋት በጎንደር ዩኒቨርሲቲ በአንድ ተማሪ ላይ በደረሰ ጉዳት የተማሪ ህይወት ማለፉን የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን ገለጹ። የሁለተኛ ዓመት ቬተርናሪ ፋርማሲ ተማሪ የነበረው ተማሪ ማሾ ኦመር ህይወቱ ያለፈው በህክምና ሲረዳ ከቆየ በኋላ እንደሆነ ገልጸዋል። ግጭት አልተፈጠረም። በትላንት ላይ ንጋት አስረለሰዓት ገደማ ነው ጉዳት የደረሰው። ጉዳቱ እንደደረሰበት ወደ ህክምና ተወስዶ ህክምና ያገኝ ከዋለ በኋላ ማታ ምሽት ልባትር ነው ህይወቱ። ጉዳቱን በማድረስ የተጠረጠሩት ከሟቹ ዶርም ፊት ለፊት ያሉ ተማሪዎች እንደሆኑ የጠቆሙት ዶክተር አስራት ፖሊስ ከትላንት ጀምሮ ምርመራ በማድረግ ላይ መሆኑንም ተናግረዋል። እንግዲህ ጉዳት አደረሱ ተብሎ የተጠረጠሩ ተይዘዋል። ይህንን ፖሊስ ምርመራ እያደረገ ነው። ቅዱስ ጳውሎስ ሆስፒታል የክር ምርመራ እንዲደረግ ወደዛ አሁን ብከናል። ከዛ በኋላ ውጤቱን የምናየው ይሆናል። ከዶርሞ ፊት ለፊት ያሉ ተማሪዎች ናቸው ጉዳት አድርሰዋል ብለን የምናስበው እያሉ ነው። እና እንዴት ተማሪ ተማሪ ላይ ጉዳት ያደርሳል በምርመራ ከተረጋገጠ በኋላ በዩኒቨርሲቲው ከኅዳር 15 ወዲህ ሰላማዊ የመማር ማስተማር ሂደት እንደነበረ የጠቆሙት ፕሬዚዳንቱ ትናንትና ዛሬ ግን ትምህርት መቋረጡን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባው እናመሰግናለን። በተያያዘ ዜና በመላው ሀገሪቱ ውስጥ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን የሳይንስና ከፍተኛ ትምህርት የኮሚኒኬሽን ጉዳዮች ዳይሬክተር የሆኑት አቶ ደቻሳ ጉርሙ አሳውቀዋል። ተማሪዎች በተደጋጋሚ በዩኒቨርሲቲዎች ጥበቃዎች ላይ ቅሬታ ማቅረባቸውና የጸጥታ ችግሮቹም በውጭ ኃይሎች ግፊት የሚደረጉ መሆናቸው ለዚህ ውሳኔ አስፈላጊነት መሰረት መሆኑን ተናግረዋል። የደንገረመው እሳቸውን አነጋግራ ተከታዩን አሰናድታለች። ከጊዜ ወደ ጊዜ በከፍተኛ የትምህርት ተቋማቶች ውስጥ እየተስፋፉ የመጡት ግጭቶች የተማሪዎችን ሕይወት እየቀጠፉ ነው። በዚህም የተነሳ ወላጆችና ተማሪዎች በከፍተኛ ስጋት ውስጥ ይገኛሉ። ይህንን የደህንነት ስጋት ለመቅረፍ ከሰሞኑ የሳይንስና ከፍተኛ ትምህርት ሚኒስቴር በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን አሳውቋል። አቶ ደቻሳ ጉርሙ በሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ናቸው። ይህ ውሳኔ ተማሪዎች በተደጋጋሚ በግቢ ጥበቃዎች ላይ ቅሬታ በማቅረባቸው የተደረገ ነው ይላሉ የጥበቃ ክፍተት ለመሙላት ለማጠናከር ግጭቶችን በተሻለ ሁኔታ ለመቆጣጠር ተማሪዎችን መቀደሚያጋ በውይይት በሚያነሱት ጉዳይ ያለው ጸጥታ ሁኔታ አስተማማኝ ለማድረግም የተሻለ የጸጥታ አካል መጠቀም አስፈላጊ ስለሆነና ካሉ ቴጊዲ ጥበቃዎች ወንጀል ለመከላከል የተሻለ ቁመና ላያለ ስለሆነ ፌዴራል ፖሊስ ተቋማት የፌዴራል ተቋማት ስለሆኑ የፌዴራል ፖሊስ መታገር እንደሚያስፈልግ ስለታመነበት ሁሉንም ዩኒቨርስቲ ያግዛሉ ማለት ነው የፌዴራል ፖሊስ ከፍተኛ የትምህርት ተቋማትን በፌዴራል ፖሊስ የማስጠበቁ ሂደት ከቀጣይ ሳምንት ጀምሮ ተግባራዊ የሚሆን እንደሆነ የተናገሩት አቶ ደቻሳ በቀጣይም ዘላቂ የሆነ መፍትሄን ለማምጣት የትምህርት ስርዓቱ ላይ እየተሰራ እንደሆነም ጠቅሰዋል። በዘላቂነትና ከግጭቶች እንዳይነሱ ከፍተኛ ጥረት እየተዘረገ ነው። ዩኒቨርሲቲዎች ውስጥ ችግር የሚነሳው የተለያዩ ሰዎች የሚነሳው አገልግሎት ጉድለት ነበር። ተማሪዎች ጉድለ የተፋን እየሆነ በማለት ወይም ደግሞ አካደሚ ችሎ ማህገሮች ላይ የተገባው እንዲሆነ የማለት ነው የሚያነሱት። አሁን ይሄ የተማሪዎች አጀንዳ ያሉ ነው፣ አጀንዳዎች ሰዎች እየተጫኑ ነው፣ ችግር እየፈጠሩበት ያሉት። ስለዚህ ይህን በርብር ሁሉ ማሳናት፣ ሰላማዊ መማር ማስተማር መመለስ ይፈልጋል፣ ጥረት ይፈልጋል፣ ስራ ይፈልጋል። እና በዘላቂነት ለመስጠት ብዙ ነገሮች እየተሰሩ ነው ያሉት። ከሪኩሊም ክለሳ ጀምሮ መቻቻል ላይ፣ አብሮ መሆን ላይ፣ ሎጂካ ማስተሳሰብ ላይ፣ ምክንያታዊ የሆኑ ሻሽሎ መኖር ላይ ብዙ ነገር መስራት እንደሚያስፈልግ አንደኛ ዓመት ተማሪዎች እነዚህ ነገሮች በርካቶ እንዲሰጧቸው እና ሰው ሬሳይነሰ ብቻ መማር ሳይሆን ኮርቶች መውሰድ አለባቸው። እነምን ነ አሉ አሁን ግን ለጊዜ ይነት ይሄ ከውጭ እየገቡ ልጆች ላይ ችግር እየፈጥሩ ሌሎች አካላትም ይችላሉ። በጥበቃ ክፍተት የሚፈጠሩ ነገሮችን ነው ማለት ለማጠናከር ሲባል ተቋማቱ እንዳልኩ ስክትም የፌዴራል ተቋማት ስለሆኑ ፌዴራል ፖሊስ መታገዝ አስፈልጓል። አምኑበት ይህንም የሚገጥመ ሳምንት ያ ፌዴራል ፖሊስ ኖሮ የክልል ፖሊሶች ኖሮ እንግ ቢኖረው ግን በቅንጅት የሚሰራ ዞሮ ዞሮ ሁሉም ለሰላም ለግቢ ደህንነት ስለሆነ ስራ የሚሰራ በቅንጅት እንዲሰራ ስራ ነው፣ ምንም ችግር አይፈጥረውም። አቶ ደቻሳ ሲያጠቃልሉ የፖሊስ ኃይሎች ደህንነትን ለማምጣት ቢሰሩም በቀጣይነት ግን ተማሪዎች ምክንያታዊ እንዲሆኑና ከግጭቶች ራሳቸውን በማራቅ ለሰላም እንዲሰሩ ጥሪ አቅርበዋል። የግቢዎች ሰላም እንዲሆን ዞሮ ዞሮ በጣም በስጋት እንዲኖሩ ልጆችም ደግሞ አላስፈላጊ ነገር የሚያደረግን ያው ሰላም በጥበቃ ብቻ አልመጣም። ፖሊስ ኃይል ብቻ አቁመን ሰላም ማምጣት አንችልም። እያንዳንዱ ሰው የሚፈልግ ስለሆነ ሁላችንም ወደ ሰላማዊ መማር ማስተማር ለመመለስ ደግሞ ላችንም ለሰላም ተባብረን በተጠናከረ ሁኔታ መስራት እንድንችል እንዲያግዙን ነው ናደራም ነው። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኤ ነው። በዛሬው የጋቢና የድልድይ መሰናዷችን አንዲት ኢትዮጵያዊ ዘርግ እንዲ ያላት ና ወጣት ኢትዮጵያዊ አሜሪካ ባለሙያዎችን ከኢትዮጵያ ባለሙያዎች ጋር ድልድይ ሆኖ የሚያገናኝ አሰራር የዘረጋችሁ ወጣትን እናስተዋወቃችኋለን። ረዴት ተከስተ ትባላለች። መኖሪያዋ በዚሁ በአሜሪካን ሀገር በሎስ አንጀለስ ነው። ኢትዮጵያን ዲያስፖራ ፌሎሺፕ መስራች ና ዳይሬክተር ናት። በዚህ ተቋም አማካኝነት ከመላው ዩናይትድ ስቴትስ በየዓመቱ የተወሰኑ ወጣቶች ባለሙያዎችን ወደ ኢትዮጵያ በመላክ ለስድስት ወር ያክል የልምድ ልውውጥ እንዲያደርጉ እድል ታመቻቻለች። በዚህም ድርጅቱ ከተቋቋመ ካለፈው አምስት ዓመት ጀምሮ አስራ ዘጠኝ ወጣት ባለሙያዎች ኢትዮጵያ ሄደው ልምድ ልውውጥ አድርገዋል። ከነዚህ ውስጥ ሰባቱ እዚያው ቀርተዋል። ጽዮን ግርማ ረዴትን አነጋግራለች። But on the two, on the show the so what yeah, So young Ethiopian diaspora professionals not so. Is mm -hmm. training in garden. Yeah, leadership and now, service, creative storytelling, and as so still የኛ ድርጅት ላይ ነው የምንቆመው። እንዴት ነው የምትመርጧቸው? የሚሄዱትን የምንመርጠው በሴሌክሽን ፕሮሴስ ራሱ በጣም ብዙ ስተፕስ አለው። ግን መጀመሪያ አፕሊኬሽን አለ። አፕሊኬሽን ውስጥ የሴሌክሽን ቲም አለ። እነዚህ ሰዎች የሁሉም ሰው አፕሊኬሽን እያነባሉ እና ሬት ያደርጋሉ። ልክ እንደ ትምህርት ቤት ለመግባት ወይነ እንደዚህ አይነት ነገር ማለት ነው። ከዛ በኋላ አስር አስራ አምስት ሰዎች ኢንተርቪው አለ። ኢንተርቪው ከሴሌክሽን ኮሚቴ ማለት ነው። ከዛ በኋላ አስር ሰዎች የኢንተርቪው ከፓርትነር ድርጅት ጋር ሶ ላይ የድርጅቱ ኢትዮጵያ ውስጥ ድርጅት ያለው ሰዎች ኢንተርቪው ያደርጋሉ ማለት ነው። ከዛ በኋላ ነው አምስት የምንወቀው። እስካሁን ስንት ላካችሁ? አሁን አስራ ዘጠኝ ስንት አመት ሆነ ማለት ነው? አሁን የአሁኑ አመት አምስት አመት ይሆናል። መቼ መቼ ነው የሚሄዱት? ብዙ ጊዜ በፋ ነው የሚሄዱ ላይክ አውግስት አካባቢ Mm -hmm. Then then let like December. December, no. i have an application in December. And uh, March, no. March is September, no. Yeah. Uh, because what's in no? You know, no stipend on Stipend on that show, Because I do. demo, demo, I bought stipend, no. ولكن هذا هو مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد مجرد ትራንስፖርቴሽንም ይከፍላሉ። እዚህ ሀገር የተወለዱ ልጆች ናቸው። ልጆቹ እዚህ ያደጉ ናቸው። ምን አይነት ልጆች ናቸው? እስካሁን የሄዱት በብዛት እዚህ ሀገር የተወለዱ እዚህ ሀገር ያደጉ፣ አንዳንድ ሰው ኢትዮጵያ የተወለደ ግን እዚህ ሀገር ያደገ ያሁኑ በቃ ትርቲ እስከ ትርቲ ፋይቭ that's the age range um there's a much bachelor and now master's degree on that Because there's state like california oregon almost like i state i oh you know my success metrics we have measurement in so before we do uh, assessment after we was really training and assessment made the assessment after assessment partnership project and our mentors fellows 90% uh, of partner organization It's a positive impact and mm -hmm. mm -hmm. that philosophy bak so it's like bayat like baran. ya የቲቪ ኢትዮጵያ አይደለም፣ የዩቱብ ኢትዮጵያ አይደለም። በራሳቸው አይን የራሳቸው ኢትዮጵያ ያ ያሉ እና ትልቅ ኢምፓክት አመጣል። ስለዚህ ከአስራ ዘጠኙ ሰባቱ ቀርተው እዛ ስራ ጀመሩ። አሁን ሰባት ናቸው። አዎ ጀስት እዛ ናቸው። ሴቶች ናቸው ወንዶች ናቸው? ፍጡር ጥያቄ ነው። በሴቶች እና በወንዶች ነው። ድርጅት ግን በመጀመሪያ ዓመት ወንዶች ነበሩ። አሁን በትዛት ሴቶች ናቸው። እሱ ሴሌክሽን ፕሮሴስ አሁን ሰቨንቲ ፐርሰንት አፕሊካንት ሴቶች ከሆኑ ኦፍኮርስ ሰለክት እያደረገ ሴቶች ይሆናሉ በመጨረሻ ማለት ነው። ግን በወንዶች በሴቶች ሁሉም ሰው ነው። ይሄንን አንቺ ራስሽ ነሽ የጀመርሽው ብቻሽን የጀመርሽው? አዎ this is program director you curriculum training curriculum Leadership service, creative storytelling, your training curriculum. I But I'm, I'm a 2nd አድማጮቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን በተሸኘው ሳምንት ከሰሙ አበይት ሀገራዊና ዓለም አቀፍ የስፖርት መረጃዎች መካከል የተወሰኑትን የምናስደምጥበት ሰዓት ላይ ደርሰናል። የስፖርት ጉዳዮች ወኪላችን ግርማቸው ከበደ ከአዲስ አበባ አብሮኝ መሻል። ግርማቸው እንዴት አመሸህ? እንዴት የተለያዩ ስፖርታዊ ጉዳዮች በሳምንት ውስጥ ተስተናግደዋል። ከነዛ መካከል አንደኛው የአትሌቲክስ ጉዳያችንን የሚመለከት ነው። ለተሰንበት ግደይ በሴቶች የአትሌቲክስ መንደር በረጅም ርቀትና በሀገር አቋራጭ ሩጫዎች ዘርፍ ከፍተኛ ድል እያስመዘገበች ያለች ኢትዮጵያዊት አትሌት ናት። በቅርቡ ደግሞ አዲስ ክብረ ወሰን ለማስመዝገብ ዝግጅት እያደረገች እንደሆነች ተሰምተዋል። አዎ፣ ለተሰንበት አሁን በኢትዮጵያ የአትሌቲክስ መድረክ ላይ ኮከብነቷን እያሳየች ያለች አትሌት ነች በሀያ አመት በታች ውድድሮች በአገር አቋራጭ ሻምፒዮን ሆናለች እንደውም በተደጋጋሚ ከዚህ በተጨማሪ ደግሞ በአስር ሺህ ሜትር በአለም ሻምፒዮና የብር ሜዳሊያ ባለቤት ናት እንዲሁም በቅርቡ በሆላንድ በተካሄደ የአስራ አምስት ኪሎ ሜትር የጎዳና ላይ ውድድር የአመቱን እና እንዲሁም ደግሞ የአለምን ምርጥ ሰአት አስመዝግባለች በክብረ ወሰንነት መመዝገብ የሚችል ሰአት ነው ነገር ግን የአለም አትሌቲክስ ለአስራ አምስት ኪሎ ሜትር ውድድሮች የክብረ ወሰን ስለማይመዘግብ ነው ያልተመዘገበው በክብረ ወሰንነት። ነገር ግን እስከ ዛሬ ድረስ ከተደረጉት የአስራ አምስት ኪሎ ሜትር ውድድሮች በሙሉ በፈጣን ሰዓት በመጨረስ ምርጡን ሰዓት አስመዝግባለች። ዛሬ ከቪኦኤ ጋር አጭር ቆይታ አድርጋ ነበረ። ለተሰንበት ሰው ያለችው ምንድን ነው? የመጀመሪያ ትኩረታ የሚሆነው ለኦሊምፒክ ውድድር መዘጋጀት ነው። የቶኪዮ ኦሊምፒክ በአመቱ መጨረሻ ላይ ይካሄዳል። በዚህ ውድድር ላይም በአስር ሺ ሜትር በመሳተፍ የወርቅ ሜዳሊያ ለማምጣት እንደምትሮጥ ተናግራለች። ለዚህም ዝግጅት እንደምታደርግ ነው የተናገረችው። ከዚህ በተጨማሪ ግን በኦሊምፒክ ድል ካስመዘገበች እና ያንን ዝግጅቷን ከጨረሰች በኋላ የምታደርገው እሷ እንደተናገረችው ከሆነ የተለያዩ ርቀቶችን ክብረ ወሰኖችን ለማስመዝገብ እንደምትሮ ተናግራለች። እሷ እንደተናገረችው የሀያ አንድ ኪሎ ሜትር የግማሽ ማራቶን ውድድር፣ እንዲሁም ደግሞ የማራቶን ውድድር ከዚህ በተጨማሪ የአምስት ሺና የአስር ሺ ሜትር የመም ውድድሮች ላይ በመሮጥ የዓለም ክብረ ወሰኖችን መመዝገብ እንደምትጥር ነው የተናገረችው። ከአሰልጣኝዋ ጋር እየተነጋገሩ እንደሆነ ምን አይነት ልምምዶች መስራት እንዳለባት በመወያየት ላይ መሆናቸውንም ተናግራለች። ለተሰንበትን እንግዲህ ድል እንዲቀናት እንመኛለን። ሌላው ጉዳይ የጸረ አበረታች ቅመሞችን ሁኔታ የሚመለከት ነው። ኢትዮጵያ የጸረ አበረታች ቅመሞችን በተመለከተ ስልጠና መስጠት እንደምትጀምር ወይም እንደጀመረች ተሰምቷል። በዚህ ጉዳይስ ያለው መረጃ ምንድን ነው? ግርማቸው። ስልጠናው ዛሬ ነው የተጀመረው። ለአትሌቶች፣ ለአሰልጣኞች እና ለአትሌቶች ተወካዮች ነው ስልጠና እየተሰጠ ያለው። ስልጠናውን ያዘጋጁት የአለም አቀፉ የአትሌቲክስ ደህንነት ቡድን ወይም ደግሞ የዓለም አትሌቲክስ እንደሚለው ከሆነ የአትሌቲክስ ኢንቴግሪቲ ዩኒት የሚባለው ና የኢትዮጵያ ብሔራዊ ጸረ አበረታች ቅመሞች ጽህፈት ቤት ናቸው። ስልጠናው የሚያተኩረው በዋናነት የዓለም አትሌቲክስ ደህንነት ቡድኑ በአውሮፓውያኑ አቆጣጠር ለሁለት ሺህ ሀያ የጎዳና ላይ ሩጫ የጸረ አበረታች ቅመሞች ቁጥጥር መርሃ ግብር አለው። እሱን ለማሟላት የሚያስችል ና አበረታች ቅመሞችን በሚመለከት አትሌቶች በቂ ግንዛቤ እንዲኖራቸው የሚያስችል ስልጠና ነው ተብሏል። በዋናነት ግን ትልቁ ጉዳይ የሚመስለኝ ከስልጠናው በፊት ለጋዜጠኞች አጭር ጋዜጣዊ መግለጫ ሰጥተው ነበረ። የአለም አቀፉ የአትሌቲክስ ድህንነት ቡድንና የኢትዮጵያ ብሔራዊ የፀረ አበረታች ቅመሞች ጽህፈት ቤት ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ዋና ዋናዎቹ ጉዳዮች የተነሱት ምንድን ናቸው? በኢትዮጵያ ባለፉት ሁለት ዓመታት ዘጠኝ አትሌቶች በአበረታች ቅመም በመጠቀም ቅጣት ተላልፎባቸዋል። እንዲሁም ደግሞ ሁለት የመድኃኒት ቤቶች እገዳ ተላልፎባቸዋል ቅጣት ተላልፎባቸዋል። ከዚህ በተጨማሪ ደግሞ አንተም እንደምታውቀው ኢትዮጵያ የኢትዮጵያ አትሌቲክስ እንዳጠቃላይ የኢትዮጵያ ስፖርት በዓለሙ በዓለም አቀፉ የአትሌቲክስ የደህንነት ተቋም የሚያወጣው ምድብ አለ። ይሄ ምድብ በዋናነት የሚወስነው ምንድን ነው? የአበረታች ቅመሞች ተጋላጭነት የአስጊነት ደረጃ ነው የሚወስነው እና ኢትዮጵያ እጅግ ከፍተኛ የአስጊ ደረጃ ካለባቸው ሀገራት መካከል ነች። ይህም ማለት ለአበረታች ቅመሞች ተጋላጭ ከሆኑ ሀገሮች መካከል ቀዳሚ ከሆኑት መካከል ነች እና ምድብ አንድ በሚባለው ምድብ ውስጥ ነው ያለች። ስለዚህ ይህንንም ለማስቀረት እንደዚህ አይነት ስልጠናዎች ለአትሌቶች መሰጠታቸው አግባብ እንደሆነ ሶስቱም አካላት በጋዜጣ የመግለጫቸው ወቅት ተናግረዋል። ወደፊት የሚሰሩ ስራዎችን ይሄ ትምህርት ላይ ማተኮሩ ስልጠና ላይ ማተኮሩ አትሌቶች አበረታች ቀመሞችን ብዙ ጊዜ እኛ ጋር ሳያውቁ ነው የሚወስዱት ይባላል። ከዚህ በፊት እንደምታስታውሰው አንድ አትሌት እንዲያውም ለጥርስ ሕክምና የተሰጠው መድኃኒት ውስጥ አበረታች ንጥረ ነገር በመገኘቱ ነበር ቅጣት የተላለፈበት እሱ ይህን ነገር አያውቅም ነበር። ስለዚህ አለማወቅ ግን ከጥፋተኝነት ስለማያድን ነበር የተቀጣውና። አሁን እንደዚህ አይነት ችግሮች እንዳይከሰቱ ለማድረግ አትሌቶች፣ የአትሌቶች አሰልጣኞች እና የአትሌቶች ተወካዮች ስለ አበረታች ቅመሞች በቂ ግንዛቤ እንዲኖራቸው የሚያስችል ስልጠና ነው ዛሬ የተጀመረው። ነገ ነው የሚጠናቀቀው። ለሁለት ቀናት የሚሰጥ ስልጠና ነው የሚሆነው። ታዋቂዎቹ አትሌቶች እነ ማሪ ዲባባ፣ እነ ለተሰንበት ጊደይ እንዲሁም ደግሞ ጎዳና ላይ የደረጃ ውድድር ተወዳዳሪ የኋሉ የበለጠው የመሳሰሉ አትሌቶች በዚህ ዝግጅት ላይ ተገኝተው ስልጠናውን ተከታትለዋል። የመጨረሻው ጉዳያችንም ከዚህ ከጸረ አበረታች ቅመሞች የሚያያዝ ነው። በዓለም አቀፍ ደረጃ ዛሬ የተሰማ ዜና አለ። ሩሲያ ከባድ ቅጣት እንደተላለፈባት ተሰምቷል። የሩሲያ ቅጣት ከአለፉት ዓመታት ቅጣት የቀጠለ ነው። ሀብታሙ ሩሲያ በመንግስት የተደገፈ አበረታች ቅመሞችን ለአትሌቶች በመስጠት ተጠርጥራ ምርመራም ተካሂዶባት በዓለም አቀፉ የጸረ አበረታች ቅመሞች ድርጅት ተረጋግጦባት ተከሳ ነበረ። በክሱ በአትሌቲክስ በተለይ ራሽያ እንደ ቡድን እንዳይሳተፍ ተደርጎ ነበር። አትሌቶች በውድድሮች ላይ ለመሳተፍ ራሽያውያን አትሌቶች የሚያደርጉት የነበረው ምንድን ነው? በሌላ ሀገር ልምምድ እየሰሩ የቆዩ መሆናቸው እና በሌሎች ሀገራት በሚገኙ የጸረ አበረታች ቅመሞች ጽሕፈት ቤቶች ምርመራ የተደረገባቸው መሆናቸውን ካስመሰከሩ ብቻ ነበረ በገለልተኛ ላማ ተወክለው የሚወዳደሩት የነበረው። የዛሬው ዜና ለየት የሚያደርገው ምንድን ነው? የሩሲያ የጸረ አበረታች ቅመሞች ጽፈት ቤት እድል ተሰጥቶት ነበረ። ምርመራ በተካሄደባቸው ጊዜያት በአራት ዓመታት ጊዜያት ውስጥ ያሉትን መረጃዎች በሙሉ ለአለም የጸረ አበረታች ቅመሞች ድርጅት እንዲሰጥ ማለት ነው። ይሄንን መረጃ ሲሰጥ ግን አንዳንድ መረጃዎችን ደብቋል። እንዲሁም ደግሞ አንዳንድ መረጃዎች ላይ ያልተገቡ ነገሮችን ፈጽሟል በሚል ከአለም አቀፉ የአትሌቲክስ ድርጅት አሰራር የወጣ ነው በሚል ነው ይሄ ቅጣት የተጣለበት። ሁሉም የቦርድ አባላት የአለም የፀረ አበረታች ቅመሞች ድርጅት የቦርድ አባላት በአንድ ድምፅ የወሰኑት ውሳኔ ነው። ለአራት አመታት የሩሲያ ከማንኛውም አለም አቀፍ የስፖርት ውድድሮች ታግዳለች። ትልቁ ጉዳይ የሚሆነው ቅጣቱ የሚያካትታቸው ነገሮች ናቸው። ሀብታሙ፣ የመጀመሪያው ከቶኪዮ ኦሎምፒክ ውጭ ሆኗል ማለት ነው ቡድኑ ያው እንዳለፉት አመታት አትሌቶች ቅድም ያልኳቸውን ሁለት ነገሮች አስመስክረው በገለልተኛ ሰንደቅ ዓላማ መሳተፍ ይችላሉ። ግን እንደ ቡድን ሩሲያን ወክለው መወዳደር አይችሉም። ሌላው ደግሞ የሁለት ሺ ሀያ ሁለት የአለም ዋንጫ ላይ ላይ የማይሳተፍበት ድልም ሰፊ ነው። አንድ ነገር ሊያደረጉ የሚችሉት የሩሲያ ስፖርት ሰዎች ግን ለአለም አቀፉ የስፖርት ግልግል ፍርድ ቤት አቤት ማለት ነው ይግባኝ ጠይቀው በሀያ አንድ ቀናት ውስጥ ይግባኛቸው ታይቶላቸው ውሳኔ የሚሰጣቸው ከሆነ በውድድሮቹ ላይ መሳተፍ ይችላሉ። አለበለዚያ ግን በእነዚህ ሁለት ትልልቅ ዓለም አቀፍ ውድድሮች ላይ አይሳተፉም። በእርግጥም ትልቅ ቅጣት ነው። ምክንያቱም ራሽያ በስፖርቱ ዓለም ከባድ ስም ካላቸውና ከሚጠበቁ ሀገራት መካከል አንዱ መሆኗ መጠን እንደዚህ ባሉ አበይት ስፖርታዊ ክንውኖች ላይ ሀገሪቱን ተወክል አለማየት ትልቅ ስፖርታዊ ክስረት የሚፈጥር ጉዳይም ይመስልናል። ግርማቸው ከበደ የቪኦኤ የስፖርት ጉዳዮች ወኪል፣ በጣም አመሰግናለሁ ላደረስከን የስፖርት መረጃዎች። እኔም በጣም ነው አመሰግናው ሀብታሙ መልካም lại hôn hôn bố mẹ sẽ đợi không bỏ lỡ những video hấp dẫn አድማጮቻችን አብረን ስላመሸን በጣም ደስ ብሎናል። የቼሊናን ሙዚቃ እንመለስበታለን። በዚሁ ግን እንስናበት። የጋቢና ቪኦኤ ዛሬ ጉዟችን በዚሁ ተጠናቋል። በትዊተርና በፌስቡክ አድራሻዎቻችን፣ በተጨማሪም በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። አብታሙ ስዩምና የደን ገረመው ከአቀናባሪያችን ሞክቤልያ ቤሮ ጋር በዚሁ ተሰናበትን ደናደሩ። अॼु सॻले अमेरिका थी.